ሰላም ለአእዛነኪ ለሰማ ቃሎ እግዚአብሔር እግዚእ ሶበለ ገብርኤል ተመሰሎ ማርያም ንግል ጽህቅት ለተሳይሎ ሶበለ ልበየ እሳተ ሀዘን አይለሎ ያጽመዓኒ እላ ነገሪየ ኩሎ